በኢትዮጵያ ሰብአዊ መብቶች እንዲከበሩና ሁሉን አቀፍ መንግስት እንዲመሰረት የሚጠይቀው የዩናይትድ ስቴትስ የሕግ ረቂቅ ባለፈው መስከረም 18 2010 ዓ.ም ድምፅ ሊሰጥበት የተወሰነ ቢሆንም መስከረም 22 ረቂቅ ሕጉ በምክር ቤቱ ለውሳኔ ከተያዙ አጀንዳዎች ላይ እንዲነሳ ተደርጓል። ኤች አር መቶ ሀያ ስምንት ድምጽ ሳይሰጥበት ለሰላሳ ቀናት መተላለፉን ያረጋገጡልን የዩናይትድ ስቴትስ ምክር ቤት ምንጮች የኢትዮጵያ መንግስት ራሱ የመልካም አስተዳደር ማሻሻያ እርምጃዎችን ለመውሰድ ጊዜ እንዲሰጠው በመጠየቁ የምክር ቤት አባላትም ለዚህ እድል ለመስጠት ፈልገው ነው ይላሉ። በዩናይትድ ስቴትስ የኢትዮጵያ ቃል አቀባይና የህዝብ ዲፕሎማሲ ኃላፊ ግን ውሳኔው እንዲተላለፍ መንግስታቸው አልጠየቀም ሲሉ አስተባብለዋል። ረቂቅ ሕጉ እንዲጸድቅ ዘመቻ ሲያደርጉ የቆዩ ትውልድ ኢትዮጵያ አሜሪካውያን ማህበረሰብ ተወካዮችና ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ግን ኤች አር አንድ መቶ ሀያ ስምንት በፍጥነት ወደ ምክር ቤቱ አጀንዳ ተመልሶ ድምጽ እንዲሰጥበት ጥሪ እያሰሙ ነው። ትዝታ በላቸው የተለያዩ ወገኖችን አነጋግራ በርዕሰ ጉዳዩ ላይ የሚከተለውን ዘገባ አጠናቅራለች። ኤች አር መቶ ሀያ ስምንት በኢትዮጵያ የሰብአዊ መብቶች እንዲከበሩና የአገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቅ ህግ ነው። ረቂቀ ህጉ ከሁለቱም የዩናይትድ ስቴትስ ፓርቲዎች ከዴሞክራትና ሪፐብሊካን የተውጣጡ ሰባ አንድ የምክር ቤት አባላት ደጋፊዎች አሉት። ባለፈው ሐምሌ ሀያ 2009 ዓ.ም የዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ከሌሎች ተመሳሳይ የሰብአዊ መብቶችና የውጭ ግንኙነቶች ረቂቆች ጋር ወደ ምክር ቤቱ ለአጠቃላይ ውሳኔ ድምጽ እንዲሰጥበት አሳልፎ ነበር። በኢትዮጵያ ላይ የቀረበውን የሰብአዊ መብት መከበርና መንግስት ሁሉን አቀፍ እንዲሆን የሚጠይቀውን ህግ ያረቀቁት የኒውጀርሲ ኮንግረስማን ክሪስ ስሚዝ ናቸው። ባለፈው ሐምሌ ወር ታዲያ የህግ ረቂቁ ለአጠቃላይ ውሳኔ ወደ ምክር ቤቱ ሲያልፍ ህጉ ለኢትዮጵያ መንግስት ሌሎች እንዴት እንደሚያዩት መስታወት ነው ብለዋል። ይህ ረቂቅ ውሳኔ ለኢትዮጵያ መንግስት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው። ሌሎች እንደዚህ ነው የሚያዩዋችሁ የሚል መልእክት ያስተላልፋል። አላማውም ራሳቸውን ፈትሸው ማሻሻያዎችን እንዲያደርጉ ነው። Ethiopia is an important ally and partner in international peacekeeping. However, the continuing violations of human rights are absolutely unacceptable. ኢትዮጵያ ጠቃሚ ወዳጅና በዓለም አቀፍ ሰላም ጥበቃ ውስጥም አጋር ነች። ይሁን እንጂ እየቀጠሉ ያሉት የሰብአዊ መብቶች ረገጣዎች ፈጽሞ ተቀባይነት የላቸውም። ለህጉ መርቀቅና ማለፍ ምክንያት የሆኑትን በራሱ በዩናይትድ ስቴትስ ዓመታዊ የሰብአዊ መብት ሪፖርት ላይ የተዘረዘሩትን የኢትዮጵያ መንግስት የመብት ጥሰቶች ዘርዝረዋል። ኮንግረስማን ክሪስ ስሚዝ በጸጥታ ኃይሎች የሚፈጸሙ የዘፈቀደ ስርዓቶች፣ ግድያዎች እና የማሰቃየት አድራጎቶች በመናገርና በመደራጀት ነጻነቶች ላይ እየተጣሉ ያሉ እገዳዎች፣ በተቃዋሚዎችና በጋዜጠኞች ላይ የሚካሄዱ በፖለቲካው የሚመሩ የፍርድ ሂደቶች፣ የማዋከብና የማሸማቀቅ ድርጊቶች። ሪፖርቱን ስታነቡት በኢትዮጵያ መንግሥት ላይ የቀረበ ክስ አይነት ነው። የኢትዮጵያ መንግሥት እነዚህን ሁሉ የመብት ጥሰቶች እንደሚፈጽም ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶችና ራሳቸው የግፉ ሰለባ የሆኑ አሊያም ለወገናችን ደህንነትና ሀገራችን ሰላም እንቆረቆራለን የሚሉ ወገኖች ሲወተውቱ ቆይተዋል። በተያዘለት ቀጠሮ መስከረም 18 ቀን 2010 ዓ ም እንደ ታቀደው በጠቅላላው የዩናይትድ ስቴትስ ምክር ቤት ድምፅ ሳይሰጥበት ሲቀርና መስከረም 22 ደግሞ ጭራሹን ያለምንም ማብራሪያ ከአጀንዳው ሲወጣ ሕግ እንዲሆን የምክር ቤት ተወካዮቻቸውን በማሳሰብ ሲታገሉ ከነበሩት ድርጅቶች ከፊሎቹ ምክንያቱን በመጠየቅ ለምክር ቤት አፈ ጉባኤ ፖል ራያን ደብዳቤ ጽፈዋል። እነርሱም በሰሜን አሜሪካ የአማራ ማኅበር፣ የፍትህና ተጠያቂነት ማዕከል፣ የኢትዮጵያ ሰብአዊ መብት ፕሮጀክት፣ የኦሮሞ ጥቅም አስጠባቂዎች ጥምረት፣ ለአዲሲቷ ኢትዮጵያ ትብብር ንቅናቄ፣ እንዲሁም የዓለም አቀፍ የሰብአዊ መብት አስከባሪ ድርጅቶች አምነስቲ ኢንተርናሽናል ዩ ኤስ ኤ ሂውመን ራይትስ ዋች እና ፍሪደም ሃውስ ናቸው። እነዚህ ድርጅቶች ከምክር ቤት አፈ ጉባኤ ፖል ራያን የተሰጣቸው መልስ ስለመኖሩ ይህ ዝግጅት እስከ ተጠናቀቀ ጊዜ ድረስ የተገለጸ ነገር ባይኖርም ኤች አር መቶ ሀያ ስምንት በዕለቱ ድምፅ እንዳይሰጥበት የተደረገበትን ምክንያት ከጅምሩ ሕጉ እንዲጸድቅ ሲደግፉ ከቆዩት የዩናይትድ ስቴትስ ምክር ቤት አባላት አንዱ የኮሎራዶ ሪፐብሊካን ኮንግረስማን ማይክ ኮፍመን፣ ደንቨር ኮሎራዶ ለሚገኘው ለኢትዮጵያ ማህበረሰብ ገልጸዋል። ማህበረሰቡ መስከረም 17 የደመራን በዓል ሲያከብር በስፍራው ተገኝተው እንኳን አደረሳችሁ ካሉ በኋላ ሕጉ ከመጽደቅ የተጓጎለው በኢትዮጵያ መንግስት ውትወታ መሆኑን ተናግረዋል። That resolution passed the Foreign Affairs Committee unanimously, and was scheduled for a vote on the House floor. And that vote has been pulled, thanks to the efforts of the Ethiopian government. who is states እናም በሙሉ ምክር ቤቱ ሊጸድቅ ቀርቦ ነበር። ለኢትዮጵያ መንግሥት ጥረት ምስጋና ይግባውና ድምፅ ሳይሰጥበት ቀረ። የኢትዮጵያ መንግሥት አምባሳደር ለዩናይትድ ስቴትስ ምክር ቤት አባላት ይህን ሕግ ካጸደቃችሁ በጸረ ሽብር ዘመቻው አንተባበራችሁም አሏቸው። የሆነ ሆኖ ዩናይትድ ስቴትስ የራሱን ሕዝብ የሚያሸብር መንግሥት እንዴት ትደግፋለች? It's political opponents in jail. How can we do that? We cannot do that. <laughs> How can we look the other way? of uh, The majority of its citizens, and we cannot do that. The we must stand and and understand United States a long fight. and that, that before. This is እንዴትስ ነው ይህንን የምናደርገው? አናደርግም። በአንድነት መቆም አለብን። ይህ ረጅም ትግል የሚጠይቅ ነው። ይህ በተለያዩ አቅጣጫዎች ትግል የሚጠይቅ ነው። ተስፋ የምንቆርጥበት የሚገባ ትግል ግን አይደለም። በዚህ ትግል ተስፋ ከቆረጥን በዚህ ትግል ከተሸነፍን በኢትዮጵያ ያለው ሕዝብ ነው የሚሰቃየው። ስለዚህ ኅብረታችንን መጠበቅ አለብን። በኢትዮጵያ የሁሉም ዜጎችን መብት የሚያከብር መንግሥት እስከሚኖር ድረስ በጋራ መቆም አለብን። እግዚአብሔር ይባርካቸው። አመሰግናው። ኤችአር 128 እንደተጠበቀው መስከረም 18 2010 ዓ.ም ምረት በጠቅላላው የዩናይትድ ስቴትስ ምክር ቤት ድምፅ ያልተሰጠበት ሌላው ምክንያት የኢትዮጵያ መንግስት ውሳኔው እንዲተላለፍ በመጠየቁ መሆኑን የዩናይትድ ስቴትስ ምክር ቤት ምንጮች ይናገራሉ። የኢትዮጵያ ተወካዮች ምክር ቤት ሲከፈት የሰብአዊ መብቶችን የሚያስከብሩና ተቃዋሚ ፓርቲዎችንም በሀገሪቱ አስተዳደር ሚና እንዲኖራቸው የሚያደርግ ህግ ያጸድቃሉ፣ ስለዚህ ጊዜ ይሰጠን የሚል ሐሳብ በኢትዮጵያ መንግሥት ባለሥልጣናት ለምክር ቤት አባላት እንደቀረበ ስማቸው እንዳይጠቀስ የጠየቁ ነገር ግን ለጉዳዩ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት ሠራተኛ ገልጸውልናል። የዩናይትድ ስቴትስ ምክር ቤት መሪዎች ሕጉ አያልፍም የሚል ግምት የላቸውም። የኢትዮጵያ መንግስት ለጊዜ ውሳኔው እንዲተላለፍ ስለጠየቀ እድሉን ለመስጠት ነው ብለዋል። የዩናይትድ ስቴትስ ምክር ቤት ምንጮቻችንና የኮሎራዶ ኮንግረስማን ማይክ ኮፍመን የተናገሩትን ይዘን ዋሽንግተን ዲሲ ወዳለው የኢትዮጵያ ኤምባሲ ደወልን። የኤምባሲው የህዝብ ዲፕሎማሲ ኃላፊና ቃል አቀባይ አቶ ተስፋዬ ወልዴ አስተባብለዋል። ይህ ከኛ የተናገረ እንደዚህ ተብሎ በሪከርድ የተቀመጠ የለም። ነገር ግን የዲፕሎማሲ ግንኙነቶች ከባይላተራል ግንኙነቶች ከተለያዩ የምክር ቤት ሰዎችና ሴናተሮች ጋር ግንኙነት ና ያደርጋል። ኤምባሲያችን ግን በዚህ ውይይት ወቅት በማንኛውም ጊዜ እንደሚደረግ ሁለት ሁለትዮሽ ግንኙነት የሚደረጉ ምክክሮች ናቸው። በኤችአሩ ላይ እንደዚህ ተብሏል፣ ይሄ ተብሏል የሚለውን ጽሁፎች ሲነበቡም ሌሎችም ሲናገሩት ትሰማለሁ። ግን በዚህ ክቡር አምባሳደራችንም ቢሆን እዚህ ያለው ይሄን ነገር ብለው የተናገሩትና በሪከርድ ያለ ነገር የለም። ምናልባት በእኔ ግምት ግምት ነው የሚል ነው። ምናልባት ይሄን ይበልጥ ደግሞ ለማለት በመንክ ደረጃ የተነገረ ካለ ኢትዮጵያ ያሉትን ቃል አቀባይ ማነጋገር የሚሻል ይመስለኛል። ግን በእኛ ደረጃ ክቡር አምባሳደር ግርማ ይሄንን የተናገሩበትም አጋጣሚም ሁኔታዎችም የለም። ስብሰባዎቹም ግን ያው በማንኛውም ጊዜ እንደሚደረግ ግንኙነቶች ከአንድም ብቻ አይደለም ከብዙ የምክር ቤት ሰዎችም ጋር፣ ሴኔተሮችም ጋር ውይይት ያደርጋሉ፣ ይገናኛሉ። አቶ ተስፋዬ እንደ መከሩትም ጥያቄውን ለኢትዮጵያ ውጭ ጉዳይ መስሪያ ቤት ቃል አቀባይ አቅርበን ነበረ ለጊዜው መረጃ እንደሌላቸው ነው የገለጹልን። ኤች አር መቶ ሃያ ስምንት የኢትዮጵያ የሰብአዊ መብቶች መከበርና ሁሉን አጠቃላይ መንግስት እንዲመሰረት የሚጠይቀው ሕግ ላይ ድምፅ ሳይሰጥበት ለምን እንደቀረ የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያንን በደብዳቤ ከጠየቁት የሰብአዊ መብት ተቆርቋሪ ድርጅቶች አንዱ ፍሪደም ሃውስ ነው። ፍሪደም ሃውስ ባለፈው ጥቅምት ስድስት ባወጣው መግለጫም የኢትዮጵያ መንግስት ህጉ ከጸደቀ በጸረ ሽብር ዘመቻው ዩናይትድ ስቴትስን አልተባበርም ማለቱ ባዶ ማስፈራሪያ ነው የሚል መግለጫ አውጥቷል። የድርጅቱ የአፍሪቃ ፕሮግራም ከፍተኛ ኃላፊ ዮሴፍ ሙሉጌታ ባድዋዛ የኢትዮጵያ መንግስት የአሜሪካ ምክር ቤት አባላት ህጉን እንዳይደግፉ ገንዘብ ከፍሎ እንደሚያግባባም መረጃ አለ ብለዋል። የሎቢንግ ድርጅት የተመዘገበ አንድ ድርጅት ጋቨርንመንት ሪላሽንስን ሎቢንግ የሚባል ነው እንግዲህ። ከዚህ ድርጅት ጋር በጃንዋሪ በዚህ አመት የኢትዮጵያ መንግስት ያደረገውን ውል ለማየት እድል አግኝቼ ነበር እና በዛ ውል መሰረት ድርጅቱ ለዚህ ስራ መቶ ሀምሳ ሺህ የዩናይትድ ስቴትስ ዶላር በወር እንዲከፈለው ተስማምቶ ነው ስራውን እየሰራ ያለው። ያ ውል ሜሞራንደም ኦፋንደርስ ነው የሚለው ለአንድ አመት እንዲቆይ ሆኖ ጃንዋሪ ሀያ ሶስት ሁለት ሺ አስራ ሰባት እዚህ ባሉት አምባሳደር እና በድርጅቱ ተወካይ መካከል የተፈረመ ነው። በዩናይትድ ስቴትስ የኢትዮጵያ ኤምባሲ ቃል አቀባይ እና የህዝብ ዲፕሎማሲ ጉዳዮች ኃላፊ አቶ ተስፋዬ ወልዴን እውነት የኢትዮጵያ መንግስት ይህንን ህግ እንዳይጸድቅ በየወሩ ይህን ያህል ገንዘብ ያወጣል በሚል ከአሜሪካ ድምፅ ራዲዮ ለቀረበላቸው ጥያቄ ሲመልሱ አሁንም ሲባል ነው እነዚህ ሎቢ ግሩፖች እንደዚህ ያደርጋሉ እንደዚህ ነው የሚለው ነገር፣ እኛ ሚስዮኑ የዲፕሎማሲ ግንኙነቱን የሚመራው ሚስዮኑ ነው። ሚስዮኑ ባሰማራቸው ዲፕሎማቶች ይሄንን ግንኙነቶች እየሰራ ነው። ምክንያቱም እዚህ ያለ ነው የዲፕሎማሲያዊ ግንኙነት ከአሜሪካ መንግስት ጋር ለማካሄድ እና ግንኙነቱን ወደ በለጠ ደረጃ ከፍ ለማድረግ ነው። ሌላ አጋዦች አሉ፣ እንደዚህ ለማድረግ ነው ምናምን የሚለውም ነገር እኔ የማውቀው ጉዳይ ስለሌለኝ መልስ ልሰጥሽ አልችልም፣ ግን እኛ እንደ ሚሲዮን የመጣንበትም ያለንበትም ሚሽን ይሄንን ነው። አቶ ተስፋዬ እንግዲህ ከአምስት ነጥብ ሚሊዮን ህዝብ በላይ በሚራብበት ሀገር ኢትዮጵያ ውስጥ ህጻናት፣ ሴቶች ችግር ውስጥ ባሉበት ሁኔታ አንድ መቶ ሃምሳ ሺህ የዩናይትድ ስቴትስ ዶላር በየወሩ እየተከፈለ ይሄንን ህግ ለማቆም የሚደረገው ጥረት ትክክለኛ ገጽታም ስለማይሰጥ ነው ይሄ ትችት የሚሰነዘረው። ብዙውን ጊዜ እውነት ቢሆን ትችቱ ይሆናል ነው። እኔ ግን በዚህ ደረጃ ላይ ይሄ ነው፣ አሁን አንቺ የምትይው ነገር እንደ ተፈጸመ አድርግ የምናገረው ነገር የለኝም ማለት አልተፈጸመም ነው የሚሉኝ፣ እኔ ማውቀው ነገር የለኝም። የሰብአዊ መብት ተሟጋች ድርጅቱ ፍሪደም ሀውስ የአፍሪቃ ፕሮግራም ከፍተኛ ኃላፊ የኢትዮጵያ መንግስት የድንጋጌው መጽደቅ የኢትዮጵያ መንግስት የድንጋጌውን መጽደቅ የሚቃወመው ከቅርብ ዓመታት ወዲህ እየገነባ ያለው አዎንታዊ ምስል እንዳይበላሽበት እንጂ ከዩናይትድ ስቴትስ ሽርክና በእጅጉ ተጠቃሚ ነው ይላሉ። ዩናይትድ ስቴትስ የልማት እርዳታ ከምታደርግላቸው ከሰሃራ በታች የሚገኙ ሀገራት መካከል ኢትዮጵያ በጣም ብዙ ድርሻውን በመቀበል ፊት ከሚመደቡት ሀገሮች ውስጥ ነች። ከዚህ በተጨማሪ በሁለቱ ሀገራት መካከል ያለው ግንኙነት የአንድ ወገን ብቻ አይደለም። ዩናይትድ ስቴትስ በአፍሪካ ቀንድ አካባቢ ያላትን የብሔራዊ ጸጥታ ኢንትረስት ከኢትዮጵያ መንግስት ጋር በመተባበር ለማስከበር እንደምትሰራ ይታወቃል። ከዛ ጋር ተያይዞ ግን በግንኙነቱ ዩናይትድ ስቴትስ የዲፕሎማቲክ ድጋፍን ጨምሮ ለኢትዮጵያ መንግስት የልማት ድጋፍ፣ እንደዚሁም ፖለቲካዊ ድጋፍ፣ የተለያየ ዘርፍ ያለው ትብብር ነው እና ይሄ ድንጋጌ በምክር ቤት መጽደቁ የኢትዮጵያን መንግስት ከምንም በላይ ያሳሰበው ጉዳይ የሚመስለኝ በተለይ ከቅርብ ካለፉት አስርና ስድስት ሰባት አመታት ወዲህ የኢትዮጵያ መንግስት በዓለም አቀፍ ደረጃ እየገነባሁት ነው እያለ ያለው ምስል ወይም ኢሜጅ እዛ ምስል ላይ ከፍ ያለ ጉዳት ያደርሳል ከሚል ስጋት ነው። ከሁለት አመታት ወዲህ በኦሮሚያና በአማራ ክልሎች እንዲሁም በሌሎች የአገሪቱ ክፍሎች ይፈጸማሉ የተባሉትን የሰብአዊ መብት ጥሰቶች የተባበሩት መንግስታት የሰብአዊ መብት አስጠባቂ ድርጅት፣ የአውሮፓ ህብረትና ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች መንግስት በሩን ለመርማሪዎች ከፍቶ መጠየቅ ያለባቸው አባላት እንዲጠየቁ ግፊት ሲያደርጉ ነበር። የኢትዮጵያ መንግስት ግን ጥያቄያቸውን ጆሮ ዳባ ልበስ ብሏል በማለት ያማረራሉ የመብት ተቆርቋሪ ድርጅቶች። የህግ ድንጋጌው የመፍትሄ ሀሳቦችንም ያካተተ ካልሆነም ቅጣት አዘል መሆኑን የፍሪደም ሀውስ የአፍሪካ ፕሮግራም ኃላፊ ዮሴፍ ሙሉጌታ ባድዋዛ ይናገራሉ። የመፍትሄ ሀሳቦችን የያዘ ድንጋጌ ነው። ከነዚህ መካከል አንዱ መንግስት ተቃዋሚዎችን ማሳደዱን እንዲያቆም የሰብአዊ መብት ተሟጋቾችን በሀሰት ክሶች መክሰሱን እንዲያቆም፣ ሀገሪቱ ውስጥ የወጡት አፋኝ ህጎች እንዲሻሻሉና ከተቻለም እንዲሰረዙ፣ ይህ ሆኖ የማይገኝ ሲሆን ግን የከፋ ሰብአዊ መብት ጥሰት የሚፈጽሙ የኢትዮጵያ ባለስልጣናት ላይ ከጉዞ ማዕቀብ ጀምሮ የተለያዩ እገዳዎች እንዲጣሉ የሚጠይቅ ረቂቅ ነው። ኤችአር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩና የሀገሪቱ አስተዳደርም ሁሉን አቀፍ እንዲሆን የሚጠይቀው በዩናይትድ ስቴትስ ሕግ እንዲጸድቅ ከፍተኛ ዘመቻ ሲያደርጉ ከነበሩት ድርጅቶች አንዱ የኢትዮጵያ አሜሪካውያን ሲቪክ ካውንስል የተባለው ነው። ይህን ድርጅት ወክለው በዩናይትድ ስቴትስ ምክር ቤት አባላት ፊት በኢትዮጵያ ውስጥ ይካሄዳሉ ስለሚባሉት የመብት ጥሰቶች የምስክርነት ቃል ከሰጡት ትውልደ ኢትዮጵያውያን አንዱ ዲያቆን ዮሴፍ ተፈሪ ናቸው። ላለፉት በርካታ ዓመታት የኢትዮጵያ መንግሥት ላይ ይህ መብት አስከባሪ ህግ እንዲያልፍ ከፍተኛ ጥረት ነበር ብዙዎቹም ተደናቅፈዋል ይህን የተለየ የሚያደርገው ምንድን ነው ብለን ጠይቀናቸዋል ይህኛውን ግን ማስቆም አይቻልም ለምን በሙሉ ኮሚቴ በሴኔቱ ያለፈ ህግ ስለሆነ እነዚህ ሁለቱ ህጎች አንድ ላይ እየተራመዱ ያሉ በመሆናቸውና በተለይ ደግሞ የሴኔቱ ልክ እንደ ኤችአር ዋንቶኔ በሙሉ ድምፅ ሪፐብሊካኖቹም ዴሞክራቶቹም የደገፉት በመሆኑ አንድ ላይ ቀርቦ በሴኔት ሙሉ ምክር ቤት ላይ ካለፈና ተመሳሳይ እድል ካገኘ ወደ ፕሬዚደንቱ ቀርቦ ህግ የሀገሪቷ ህግ መሆን የሚችል አይተነው የማናውቀው ተስፋ እስካሁን ድረስ ያልደረስንበትን ተስፋ የያዘ ነው። ስማቸው እንዳይጠቀስ የጠየቁና ለህጉ ቅርበት ያላቸው የዩናይትድ ስቴትስ ምክር ቤት የስራ ባልደረባ ህጉ ከሁለቱም ፓርቲዎች ማለትም ከሪፐብሊካንና ዴሞክራት በተወከሉ ሰባ አንድ አባላት ስለሚደገፍ መጽደቁ አይቀሬ ነው ይላሉ።